በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮራ ወረዳና በኦሮሚያ ክልል አጎራባች ወረዳዎች ግጭት መከሰቱን የሰሜን ሸዋ ፖሊስ የሰሜን ሸዋ ዞን ፖሊስ መምሪያ አስታውቋል። ከትናንት በስቲያ ጀምሮ እስከ ትናንት በዘለቀው ግጭት ለጊዜው ይፋ ባይሆንም ጉዳት መድረሱን መረጃዎች ጠቁመዋል። ግጭቱ ዛሬ መረጋጋቱን መረጃዎች አመልክተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ጀምረዋል። የጸጥታ ኃይሉም የአካባቢውን ሰላም ለማረጋጋት እየተንቀሳቀሰ መሆኑ ተገልጿል። ሪፖርተራችን መስፍን አራጌ የዞኑን ፖሊስ መምሪያ ኃላፊ ኮማንደር ፍቅሩ ሳሌን በስልክ አነጋግሯል። በችግሩ መንስኤ አስተያየታቸውን ይጀምራሉ ኮማንደሩ ችግሩ መንስኤማ እንግዲህ ተራ እዛ አካባቢ በውሃ፣ በግጦሽ፣ በመሬት ይገባኛል አልፎ አልፎ በግለሰብ ደረጃ የሚከሰቱ ግጭቶች ነበር። ካሁን በፊትም አልፎ አልፎ ያ ደግሞ ወደ ቡድን ግጭት የሚሄድበት ሁኔታ አለ። ያው አጎራባች የተለያየ ብሔረሰብ ስለሚኖሩ ማለት ነው። የአማራና ርጎባ በአማራው በኩል በኦሮሞ በኩል ደግሞ የተራ ስለሚኖር እንደዚህ አይነት ሲወርድ ሲዋረድ የነበረ አለመግባባቶች አሉ። አልፎ አልፎ የሚከሰቱ ግጭቶች በሽማግሌም በመንግስት አሰራርም እየተፈታ የመጣ ነው። የትናንቱም ግጭት የዚህ ውጤት ነው ነው የሚለው ዞሮ፣ የትላንቱም መነሻው የግለሰብ ግጭት ነው ከብት ስምሪት ላይ የግለሰብ ግጭት ነው መነሻው። ያንን ተጠቅመው ወደ ቡድን ግጭት ወደ ብሔር ግጭት ለመቀየር ጥረት ያደረጉ ሀይል አለ። እንግዲ በሂደት ተጣርቶ የሚረጋገጥ ነው የሚሆነው ከወትሮ ከነበረው ያው ለየት ያለና መልኩ እንዲቀይር የማድረግና ህዝብ ለህዝብ ግጭት እንዲከሰት አብሮ የሰራ አካል እንዳለ ነው በኛ ክትትል። ስለዚህ እሱን በጋራ እየተነጋገርን የምናጣራው ነው የሚሆነው። አሁን ግን ግጭቱ እንዳይከፋ ጉዳት እንዳይደም ሰራና ያለ ነው አሁን እየተረጋጋ ነው ያለ። እስካሁን ባለው ሁኔታ ጉዳት የደረሰባቸው ሰዎች አሉ። እሱን አሁን ዝርዝር መረጃ ለመስጠት ችግር አለው። ዞሮ ጉዳት አለ። ዝርዝር መረጃውን አጣርተን ንገልጽ ነው የሚሻለው። ግጭቱ ተፈጠረበት የተባለውን ቦታ ያውቁታል። በአማራ በኩል ምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ፣ እንደገና በፊናናጆ የሚባል ቀበሌ አለ። በተለይ ሁለቱ ቀበሌዎች ላይ ነው የተለያዩ መንደሮች ላይ ግጭት የተከሰተው። ኦሮሞም እንደዚሁ አዋሳኝ ሁለትና ሶስት ቀበሌዎች አሉ። ስለዚህ አሁን ግጭቱም በቁጥጥር ስር አውላችሁ የማረጋጋት ስራ እየሰራችሁ ነው ማለት እንችላለን? አዎ፣ በተለይ መንገድ ማረጋጋት ስራ እየተሰራ ነው። የመከላከያ ሰራዊትም በአቅራቢያው ስላለ ገብቶ አብሮ አግዞን እያረጋጋ ነው ያለው። በእኛ በአማራም በኩል ያው አካባቢ ላይ ያለ የጸጥታ ኃይል እያረጋጋን ነው ያለ ነው። እንግዲህ ከኦሮሚያም እየሰሩ ነው ብለን ነው የምንገምተው። በሂደትም ደግሞ እየተገናኘን ችግሩን ለመፍታት እየተነጋገርን ነው ያለ ነው። የአባቶች በተለይ የሃይማኖት አባቶች እና የሀገር ሽማግሌዎች ሚና በዚህ ችግሩን ለመፍታት እነሱም እየተገናኙ ነው። ዛሬ እንደውም ጥሩ ነው። የኦሮሚያ በኩል የቦሰት ወረዳ ወለምጥቲ አካባቢ ያሉ የሀገር ሽማግሌዎችና ሃይማኖት መሪዎች ከዛ የተወከሉ ምንጃር ላይ መጥተው እዚህ ካሉ ሽማግሌና ሃይማኖት መሪዎች ጋር ግንኙነት አድርገዋል። በሰላም ተገናኝተው ተዋይተው በውይይት መፈታት እንዳለበት የሀገር ሽማግሌና ሃይማኖት መሪም ተቀናጅቶ ችግሩን እንደሚፈታ ከአቅም በላይ ሊሆን እንደማይችል ተማምነው ነው አሁን ሸኝታ እና ግንኙነት እየተደረገ ነው። ወደ ነበረበት ሰላማዊ ሁኔታ እየተመለሰ ነው ያለው። ኮማንደር ፍቅሩ የሰሜን ሸዋ ዞን ፖሊስ መምሪያ ኃላፊ እጅግ በጣም እናመሰግናለን።